ኢትዮጵያ የተለያዩ አካባቢዎች እየደረሱ ያሉ የሰው ሕይወት መጥፋት፣ ንብረት መውደም እና የጸጥታ ችግሮች በገለልተኛ አካል ይጣሩ ሲል የኦሮሞ ፌዴራልስ ኮንግረስ ጠየቀ። አሁን በሀገሪቱ እየታዩ ያሉ ችግሮችን ለመፍታት ገዢ ፓርቲና ተፎካካሪ ፓርቲዎች እንዲሁም የሀገሪቷ ችግር የእኛም ችግር ነው ብለው የሚያምኑ አካላት ሁሉ መረባረብ አለባቸው ሲሉም የፓርቲው ሊቀመንበር ፕሮፌሰር መረራ ጉዲናም ተናግረዋል። ጸሐይ ዳምጠው ዝርዝር አላት። በቅርብ ጊዜ ወዲህ በተለያዩ የሀገሪቱ ክፍሎች የዜጎች መሞት፣ መፈናቀል ና ንብረታቸው መውደምም በሰፊው እየተነገረ ነው ሲል የኦሮሞ ፌዴራሊስት ኮንግረንስ ይገልጻል። የፓርቲው ሊቀመንበር ፕሮፌሰር መረራ ጉዲና ለአሜሪካ ድምፅ እንደተናገሩት በሰሜን ሸዋ አጣዬና አካባቢዎቹ ላይ የተፈጠሩ ችግሮች በመተከል ምዕራብ ወለጋ ና ቄለም ወለጋ እንዲሁም በደቡብ ክልል እየተከሰቱ ያሉ ቀውሶች አስቸኳይ መፍትሄ ይሻሉ ብለዋል በገለልተኛ አካልም መጣራት አለባቸው ሲሉ አክሏል። ሊቀመንበሩ ትልቅ ስጋት አለ። ቤኒሻንጉል፣ ብዙ ኦሮሚያ አካባቢ ወለጋን ጨምሮ አንዳንድ አካባቢዎች የሚወሰዱ እርምጃዎች እንዴት ይወሰዳሉ? ማን ይወሰዳል? የመካካት አንዱ በሌላው ላይ የሚያደርጋቸው ነገሮች በጣም ያጠያይቃል። ለምሳሌ እዚህ አጣዬ አካባቢ የተደረጉ በዚህ በከሚሴ መስፈር የአንድ አማጺ ቡድን ነው እንደዚያ ያደረጉ ብሎ ነው አንዱ የመንግስት ክፍል የሚከሰው የፓርላማ አባላት የዛ አካባቢ ተወካይ ናቸው ብሎ በአደባባይ በሀገሪቱ ፓርላማ ደግሞ የሚሰጡ መረጃ ሌላ ነው። እነዚህ አይነቶች ለምሳሌ በአስቸኳይ በኢትዮጵያ ሕዝብ ለአንድ ወገን ብቻ ሳይሆን ለሁሉም ግልጽ በሆነ እና በሚያሳምን መንገድ መንግስት ወጥቶ የተደረገው ይሄ ነው በገለልተኛ አካል ተጣቶ ስለዚህ እነዚህ ነገሮች መንግስት በፍጥነትም በጊዜም ገለልተኝነቱ የሚታመኑ መዋቅሮች ካልተጠናና እና እርምጃ ካልተወሰደ አገሪቷን ወር ከዚህ አደጋ የሚወስድ ነው። ከመንግስት በኩል በብልጽግና ፓርቲ የሲቪክ ማህበራትና ፖለቲካ ፓርቲዎች ጉዳዮች ኃላፊ ዶክተር አለሙ ሲሜ በመንግስት በኩል እየተሰራ ነው ያሉትን ስራ ገልጿል። እዚህም እዛም የንጹሀን ህይወት እየጠፋ ነው የሚገኘው ግን ይሄ የንጹሀን ህይወት መታደግ የምንችለው ኢትዮጵያ ውስጥ ዜጎች በሰላም ወጥተው በሰላም እንዲገቡ ማድረግ የምንችለው ከፖለቲካ አሻጥር ስንወጣ ነው። ይህ ገለልተኛ አካል በሚል የሚያነሱት ነገር፣ ችግሮች በተከሰቱበት አካባቢ ትልልቅ እርምጃዎች እየተወሰዱ ነው ያሉት። ተቋም አለ ለዚህ የተቋቋመ እነዛን ተቋም እያጠናከረ እነሱ እንዲጠናክሩ የጸጥታ ተቋሙ የፍትህ አካላቱ፣ ፖሊሱ፣ አቃቢ ህጉ፣ ፍርድ ቤቱ እየተጠናከረ እነዚህን ችግሮች በሚፈታ መልኩ እንጂ ሌላ ይሄ ኃላፊነት የሌለው አካል በማስገባት አለ ችግሩ የሚፈታው። በተለይ እየተፈጠሩ ላሉት ችግሮች ዋነኛ ጥንሳሽ ማን ነው፣ ምንጩስ ከየት ነው እና ለምንድን ነው የሚለው ጉዳዮች ተለይቶ ከመካሰስ ይልቅ ወደ መፍትሄ መምጣት ያስፈልጋል ሲሉም ፕሮፌሰር መረራ አክሏል። ሀገሪቷን ከውጭም ሆነ ከውስጥ እየገጠማትን ያለውን ችግር ለመፍታት ገዢ ፓርቲውም ሆነ ተፎካካሪ ፓርቲዎች በመቀራረብ መመካከር አለባቸው ሲሉ ተናግሯል። ፕሮፌሰር መረራም በሸከሬ አእምሮ እየታሰቡ እርምጃዎች ካልተወሰዱና ሁሉም ነገሩ ፖለቲካ ብቻ ከሆነ እንደ ሀገር የመቆየቱም ችግር እየተፈጥሯል። ውጥረቶች እየሰፉ እየመጡ ነው። ይሄ ሀገር እንደ ሀገር ለመቀጠል የሚገባ ከሆነ ለዛ የሚያስቡ ሀይሎች በሙሉ ሀገሪቷና ህዝቦቿን በተለይ ኃላፊነቱን በዋናነት ያላቸው የፖለቲካ ኃይሎች እንደ ገዢው ፓርቲና መንግስት ሀገሪቷ ወደ ብሔራዊ መግባባት ካልመሩ በስተቀር በጉልበት የበላይነት ብቻ መሰረታዊ የሆኑ የፖለቲካ ችግሮችን ለመፍታት የሚችሉበት አይደለም። ችግሮቹ እንዲህ ከቀጠሉ ሀገር ይፈርሳል። ገዢ ፓርቲም ሆነ ተፎካካሪዎቹ ሁሉም ሊያስቡበት ይገባል በማለት ፕሮፌሰር መረራ ያነሱት ላይ ዶክተር አለሙ ተከታዩም መልስ ሰጥቷል። ማንም ኢትዮጵያዊ ህይወቱ ያላግባብ ማለፍ የለበትም የሚል እምነት ካለ ለዚህ መስራት ነው ለዚህ ለመስራት ምን ያህል ዝግጁ ነን? ምን እያደረግነው? አዎንታዊ ነው አሉታዊ ተዋጽኦን እያደረጋሉ ብለው እያንዳንዱ የራሱን መጠየቅ ነው ያለበት። በእኛ በኩል ያስነዋሪ ተግባር መቆም አለበት። ኢትዮጵያን ለማፍረስ እቋን ዜጎችን ገሎ የብሔር ጦርነት፣ ሃይማኖት ጦርነት ኢትዮጵያ ውስጥ ቀስቅሶ በዚህ ደግሞ ወይ ስልጣን አገኛለሁ ወይ ኢትዮጵያን አፈራረሳለሁ ብሎ የሚያስብ ሀይል እንደማይሳካለት ማረጋገጥ መቻል አለብን። የህግ የበላይነትን ማስከበር መቻል አለብን። የኦሮሞ ፌዴራሊስት ኮንግረስ በተለያዩ አካባቢዎች እየተቃጠሉ ያሉ ደኖችንም ለማዳን ትኩረት ልሰጥበት ይገባል ሲል በመግለጫው ገልጿል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ